አቶ ውሂብ ዛሬ የበርካታ ዓለም አቀፍ ድርጅቶች ጽህፈት ቤት በሚገኝበት ጄኔቫ ሰልፍ እየተካሄደ ነው። ስለ ሰልፉ ዓላማ እስቲ በአጭሩ ይግለጹልን። የሰልፉ ዓላማ ዋናዎቹ ሶስት ናቸው። አንደኛ በኢትዮጵያ ያለውን የሰብአዊ መብት ረገጣና አፈና ለዓለም ሕብረተሰብ ለማሳወቅ እና እዚህ ለሚገኘው ለተባበሩት መንግስታት የሰብአዊ መብት ኮሚሽን ለመግለጽ ነው፣ እና ለዛም የተዘጋጀ ደብዳቤ አለ። ሁለተኛው በስደት ላይ የሚገኙ የተለያዩ ጋዜጠኞች፣ የፖለቲካ ድርጅት አባላት እና መሪዎች በኬንያ፣ በሱዳን እና በየመን የሚገኙት በአሁኑ ሰዓት አደጋ ላይ በመሆናቸው የስደተኞች ኮሚሽን ዋናው መከ ማስቀመጫ ውስጥ ጄኔቫ ነው። እነሱን በሚመለከት የተዘጋጀ ደብዳቤና እነሱ የሰጡንን ኢንፎርሜሽን ለማሳወቅ ነው። ሶስተኛው የአለም አቀፍ ቀይ መስቀል ማህበርን ለማነጋገር ነው። የኢትዮጵያ ፖለቲካ እስረኞችን በተመለከተ ኢትዮጵያ ውስጥ በሺ የሚቆጠሩ የፖለቲካ እስረኞች አሉ። እነዚህ እስረኞች ቤተሰቦቻቸው በአግባቡ ሊጎበኟቸው አልቻሉም። በበቂም እንክብካቤ የላቸውም። ከቀን ወደ ቀን በየጨለማ ቤቱ በስቃይ ላይ ነው የሚገኙት። በዚህ ላይ በተጨማሪ እንደ አቶ አንዳርጋቸው አይነቱ ታላላቅ የፖለቲካ ግለሰቦች ከየመን አላግባብ ታስረው የት እንዳሉ ስለማይታወቅ ዜግነታቸውም የብሪቲሽ ሆኖ ምንም አይነት ኮንሱላ ግንኙነት የላቸውም። ቤተሰቦቻቸውም ሊያገኟቸው አልቻሉ። የት እንዳሉ ምንም አይታወቅም። ያው ታፍነው እንደተወሰዱና ህዋት ለራሱ የፕሮፓጋንዳ መጠቀሚያ በቴሌቪዥን ካቀረባቸው ስዕል በስተቀር ሌላ የሚታወቅ ነገር ስለሌለ መስቀል በዚህ በኩል ትብብር እንዲያደርግልን ለማሳወቅ ነው። ለኚህ ለሶስት ድርጅቶች የተጻፉ ደብዳቤዎችና ቀጠሮ ተይዞም ተወካዮቻችን ሄደው እያናገሯቸው በአሁኑ ሰዓት የስደተኞች ኮሚሽን ጽህፈት ቤት የሚገኙ አቶ ይህ በተለይ ሰልፉ ዛሬ ጄኔቫ ላይ ለማካሄድ የፈለጋችሁበት ምክንያት ምን ይሆን? አው ቀደም ብለሽ እንደገለሽ መቴ ጀኔቫ የተለያዩ ትልልቅ የዓለም አቀፍ ድርጅቶች መቀመጫ ነች። የተባበሩት መንግስታት የሰብአዊ መብት ኮሚሽን ጽህፈት ቤቱ የሚገኘው ጀኔቫ ውስጥ ነው። ይሄም በአሁኑ ሰዓት ከማርች መግቢያ ጀምሮ እስከ ሀያ ስምንት ድረስ የተለያዩ ሀገር ተወካዮች፣ የሰብአዊ መብት ተከራካሪ ድርጅቶች፣ የመንግስታዊ ያልሆኑ ተቋማት እና የሰብአዊ መብት ጥናት የሚያካሄዱ ትልልቅ እውቅ ግለሰቦች የሚሳተፉበት ኮንፈረንስ ይካሄዳል። ይሄን አጋጣሚ በመጠቀም በሀገራችን የሚገ እውነተኛ ሰብአዊ መብትን በተመለከተ የፖለቲካ መብትን በተመለከተ የፖለቲካ እስረኞችና ስደተኞች በተመለከተ ያለውን ነገር ለማሳወቅና አቤቱታችን ለማቅረብ ተጽዕኖም ለማድረግ ሁኔታው አመቺ ነው ብለን ስላሰብን ነው። እንግዲህ እርስዎም ቀደም ብለው እንደጠቀሱት በተለያዩ ሀገራት በስደት የሚገኙ ኢትዮጵያውያን ለችግር የሚጋለጡበት ሁኔታ ነው በአሁን ሰዓት ያለው። ተደጋግሞም የሚነገር ጉዳይ ነው። ለተባበሩ መንግስታት ድርጅት የስደተኞች ጉዳይ ኮሚሽን በተለይ የምታቀርቡት ነገር ይኖር ይሆን? ሱዳን፣ እርሶም እንደጠቀሱት ኬንያ፣ ደቡብ አፍሪካ፣ የተለያዩ አረብ ሀገራት የሚገኙ የኢትዮጵያውያን ስደተኞች የሚገጥማቸውን ችግር በተመለከተ አው ያው እንደተጠቀሰው በአረብም ሀገር ብዙ ኢትዮጵያውያኖች በስራም መልክ በስደትም መልክ እየሄዱ ትልቅ ስቃይ ላይ ይገኛሉ። ኬንያ የተባበሩት መንግስታት የስደተኞች ኮሚሽን ተወካይ እዛ አግባብ ባለው መልክ ትብብር ባለማድረጉ መታወቂያ እንኳን ለማግኘት አልቻሉም። የስደተኝነታቸው የሚያሳውቅ እና ይህንን በተመለ በተመለከተ ከነሱ ጋር በተለያየ መልክ ግንኙነት በማድረግ አንዳንድ ያለባቸውን ችግር በመጥቀስ ደብዳቤ አዘጋጅተን በዚህ በኩል ጥናት ያደረጉና የተዘጋጁ ወንድምና እህቶቻችን ሄደው በአሁኑ ሰዓት አይ ቲንክ አሁን እየጨረሱ ይመስለኛል። እዛ ይገኛሉ። ውይይት እናደረጋለን። ደብዳቤም ተጽፏል። ጋዜጠኞች የተለያየ ችግር ያለባቸውን የህወት መንግስት ጉዳት ሊያደርስባቸው እየፈለገ ያለና አደጋ ላይ የተጋለጡትን የተወሰኑ ስም ዝርዝሮችንም እንደ ምሳሌ አድርገንም አቅርበንላቸዋል። መልካም ተሰላፊዎቹ እዟ ነዋሪዎች የሆና ናችሁ ኢትዮጵያውያን ብቻ ናችሁ ወይስ ከሌሎች ሀገርም የመጡ ኢትዮጵያውያን አሉ? አው ከተለያየ የአውሮፓ ሀገር እንደጠቀስኩት ይህን ዝግጅት ያደረገው አውሮፓ አቀፍ የሆነ ለሰብአዊ መብትና ለዲሞክራሲ በኢትዮጵያ የሚታገል ተቋም አለ። ይሄ ተቋም ይሄ ሶስተኛው ሰላማዊ ሰልፍ ነው ሲያዘጋጅ። ሰ እንዳርጋቸው እንደታፈኑ ለንደን ላይ ትልቅ ሰላማዊ ሰልፍ አድርገናል። ቀጥሎም ዲሴምበር ላይ ብራስልስ ላይ ትልቅ ሰላማዊ ሰልፍ አድርገናል። አሁን የሶስተኛው በቀዳችን መሰረት ጄኔቫ ላይ ነው። በዛ ላይ ውረት እየተካሄደ ነው። በሶስቱም ሰላማዊ ሰልፎች ላይ አውሮፓ አቀፍ በመሆኑ ከየተለያየ ሀገር ቁጥራቸው ከሀምሳ እስከ አስር የሚደርስ ተወካዮች ተገኝተዋል። የስዊስ ብቻ አይደለም እንግሊዝ፣ ከስዊድን፣ ከጀርመን፣ ከፈረንሳይ ከሁሉም ኢትዮጵያኖች በዛ ብሎ ከሚገኙበት ሀገራት በሞላ መጥተዋል። ከዚህ በኋላም ትልቅ ስብሰባና ወደፊት ስለምናደርገው እቅድ ለማውጣትና ለመነጋገር አሁን ከዚህ ሰላማዊ ሰልፍ በኋላ አንድ አዳራሽ ውስጥ ትልቅ ስብሰባ ይካሄዳል። በጣም አመሰግናለሁ። አቶ ወሂብ እግዚአብሔር ይስጥልኝ። እሺ ማመሰጋ